ካናዳ ኦታዋ አካባቢ የተሰባሰቡ ኢትዮጵያውያን ጣናን ከእንቦጭ ለመታደግ የተቋቋመ ግብረ ኃይል በሚል የግብረ ኃይሉ ሰብሳቢ የሆኑትን የእጽዋት ሳይንስና የግብርና ምጣኔ ሀብት ምሁሩ አቶ ሰማነው ታምራት ሰብሳቢ ናቸው። እንዲሁም ደግሞ የብዝሃ ሕይወት ጥበቃና አጠቃቀም ባለሙያ የሆኑት ዶክተር አጉቸው ተሾመ የግብረ ኃይሉ አባላት ናቸው። እነዚህ ነው ዋይቻለሁ ተሰማነው ናቸው ስብስቡ ኬት ኬት እንደሆነ በመናገር የሚጀምሩልን አናን ከእንቦጭ ለመታደግ የተቋቋመ ግብረ ኃይል መሰየም ነው። በዚህ ግብረ ኃይል ውስጥ የተካተቱት ኦተዋ፣ ቶሮንቶ፣ ሃሊፋክስ፣ ሞንትሪዮል ቫንኩቨር እና ካልጋሪ ከተሞች ያሉ ናቸው። በአጠቃላይ ወደ ሰላሳ ምን ሆን ሰዎች አለን፣ ግን ብዙ ሰዎችን በአባልነት አሉን ማለት ነው። አንድ አላማ ይዘን ነው የተነሳ ነው። ችግሩ አስቸኳይ ስለሆነ አስቸኳይ ምላሽ የሚጠይቅ ነው እና አስቸኳይ ምላሽ ደግሞ ለመስጠት ምን ማድረግ አለብን ሲባል ከዲያስፖራው የምንችለውን ያህል ገንዘብ አሰባስበን አረሙን የሚያስወግድ መሳሪያውን ገዝተን ከካናዳ ብንልክ ይጠቅማል ከሚል አንጻር ነው ተነጋግረን። ይሄ ነው አላማችን። ካናዳ ነው ያለው። እንደ ማሽኑ ትክክል ነው። መሳሪያው የሚገኘው እዚህ ቶሮ ቶ ኦክቪል የምትባል ከተማ አለች ከቶሮንቶ አስራ አምስት ኪሎ ሜትር ርቀት ላይ የምትገኝ እዛ ነው መሽኑ የሚሰራው። በነገር ላይ በኦንታሪዮ ክፍለ ሀገር ውስጥ ወተር ሀያሲን ወይም እምቦጭ ከፍተኛ ችግር ነው በካናዳ ራሱ። ፋብሪካውንም አነጋገር ናቸው መሽኑ እዚህ እንደሚሰራ ነገሩን ዋጋውንም ነገሩን። ሁለት አይነት ነው ዋጋው ሚዲየም ሆርስ ፓወር ያለው አርባ ዘጠኝ ሺ ዘጠኝ መቶ ሰማንያ ዩኤስ ዶላር ነው ሀያ አምስት የፈረስ ጉልበት ያለው። ከዚያ በላይ ከፍ ያለ ፈረስ ጉልበት ያለው ደግሞ እስከ መቶ ሀምሳ ሺ ዩኤስ ዶላር ኮስት ያደርጋል። ነው እንግዲህ ለኢትዮጵያ እምቦጭ ታዲያ የትኛው ነው የሚያስፈልገው ተባለ። ሁለቱም ያስፈልጋል። የአቅም ጉዳይ ነው። ትልቁ ቢሄድ በጣም ጥሩ ነው። እየሰበሰበ እያጨደ ለእንስሳትና ለደሮ መኖ እንዲሆን አድርጎ የሚተፋ መሳሪያ ነው ያለው። መካከለኛ ጉልበት ያለው መሽን ከሆነ ዝም ብሎ እየሰበሰበ ብቻ አውጥቶ ነው የሚጥል እንጂ የሚፈጫ አይደለም። እና በእንደዚህ አይነት ሁኔታ ነው ያለው። ስለዚህ አቅም ካለ ትልቁ መግዛት ይመረጣል። አቅም ከሌለ ግን በመካከለኛ ጉልበት ላይ ያለውን መሳሪያ ገዝቶ መላክ የሚደገፍ ነው። የሚገኘው የሚሰበሰበው ገንዘብ ይወስናል። የገንዘብ አስተዋጽኦን ፕሮግራም አላችሁ። የቅዳሜ ሳምንት ወደዛ እንሄዳለን። እንደ አንድ ጥያቄ ግን ወደ ዶክተር አብግቸው ከመሄደ በፊት ዓለም አቀፍ ይዘት አለው የእናንተ ስብስብ ወይም ስዛው ነው። ለምን ከዚህ ቀደም ያነጋጋናቸው ሰዎች አሉ እንደዚህ ጥረት የጀመሩ በዚህ ጉዳይ ላይ እየተጉ ያሉ ከእነሱ ጋር ትገናኛላችሁ። እናንተ እስራኤል ከሚንቀሳቀሱ ቴል አቪቭ የሚንቀሳቀስ ቡድን አለ ከነሱ ጋር ንግግር አድርገናል ተነጋግረናል። እና ዋናው በሀሳብና በሙያ እየተደጋገፍን አብረን መስራት እንዳለብን ስምምነት ላይ የደረስን ነው። ሌላው እዚህ ደግሞ አሜሪካን ሀገር ዲሲ ቤዝድ የሆነ ግሎባል አሊያንስ ፎር ዘ ሪስቶሬሽን ኦፍ ሌክ ታና የሚል አለ። እነሱ ግብረሰናይ ድርጅት መልክ የተቋቋሙ ናቸው። ከእነሱም ጋር እንደዚሁ ስብሰባ አካሂደናል። በሙያ መደጋገፍ እንችላለን። ግን ያው መሽኑን መሳሪያውን ለመግዛት ያው የግላችሁን ገንዘብ አዋጣችሁ አሰባሰባችሁ ነው የምታደርጉት። ትክክል ነው። አሜሪካም ያሉት የራሳቸውን መሽን ገዝተው መላክ ይችላሉ። በእንደዚህ አይነት መልኩ በየግላችን መሽኑን ገዝተን መላክ እንችላለን። ግን ቴክኒካሊ መደጋገፍ አለብን የሚል አንደርስታንዲንግ ላይ ነው የደረስነው ከስራ ባለ አላያንስ ጋር ማለት ነው። መልካም ዶክተር አብግቼው ተሾመ፣ እምቦጭ ራሱ ይሄ ወራሪ ባዕድ ፍጥረታት ያሉኝ እንዴት ነው የሚፈጠሩት? ኬት ነው የሚመጣው? ራሱ ምንድን ነው? በእንግሊዝኛው ኢንቬሲቭ ኤሊየን ስፔሽስ ይባላሉ። አጠቃላይ የጥቅል ስማቸው ወራሪ ባዕድ ፍጥረ ሲባል ሄዱበት አካባቢ በሰው ነው የሚመጡት። ሰው ሰራሽ ናቸው። በሰው ማለት እንዴት? ሰው ማለት በተለያየ መንገድ ሰው ከአንድ ቦታ ሲሄድ ይዞ ይሄዳል፣ ወይንም በመንግስት በምግብ እርዳታ ሊመጣ ይችላል በንግድ ሊመጣ ይችላል። እንደገና ደግሞ ሆነ ተብሎ እዚህ ያለ ሊለምድ ይችላል። ለምሳሌ ባህር ዛፍ መጣ ሀገራችን ውስጥ እንግዲህ የውጭ ነው አገር በቀል አይደለም። እንግዲህ ባህር ዛፍ አገራችን ውስጥ ብዙ ጠቀሜታ ሰጥቷል። ግን ከቁጥጥር ውጭ ሲሆን ደግሞ ሌላ ችግር ያመጣል። ባህር ዛፍ እዚያ ውስጥ አይደለም። እነዚህ ወራሪ ባዕድ ፍጥረታት ሳይታወቅና ባልታሰበ ሁኔታ ስለሆነ ችግር ላይ ያመጡት በውሃም ላይ ይሁን በምግብ ዋስትና፣ በዘር ዋስትና፣ በአፈር ላይ በሌላ በሌላ በሁሉ ህልውና ላይ የሚያመጡት ችግር በሰው አመራር ነው። በአስተዳደር ጉዳይ ነው። በግብርና ነክ በተያያዙ ነገር ነው። በደን ሀብት ልማትና ጥበቃ ከተያዙ የተያዘ ስለሆነ አውቀን እናድርግ። ይሄ ደግሞ የጣና ብቻ ሳይሆን በአፍሪካም አለ፣ በደቡብ አሜሪካም አለ፣ በኤዥያም አለ። አጠቃላይ እንግዲህ እነኚህ ወራሪ ባዕድ ፍጥረታት ብዙ ነው ቁጥራቸው። በነገሮ ላይ እምቦጭ በሰውም ሊመጣ ይችላል ሲሉኝ ለምሳሌ አሁን ባህር ዛፍን እንደ ምሳሌ አንስተናል። ባህር ዛፍ ለምሳሌ እኔ ችግኙን ወስጄ አንድ ቦታ ሳደርገው ያው ይስፋፋና አደጋ ያመጣል። እምቦጭም እንደ ባህር ዛፍ ችግኙን ሰው ይዞ ይሄዳል። ምንድን ነው? በጣም ጥሩ በሰው የተላለፋል። ያሉኝን ለማብራራት እሺ፣ እምቦጭ የላቲን ሲሙ ዋተር ሃይንስ ይባላል። ከየት መጣ ብትለኝ ከደቡብ አሜሪካ ከአማዞን ነው የመጣው። ለምን መጣ? ለጌጥ ነው። እንደ ጌጥም ያገለግላል። ለጌጥነት ነው መጀመሪያ ታሪኩ እና አበባ ውብ ነው አምሳ ሀገሮች አሉ። አሁን ቅድም ሰማን እንዳለው እዚህ ካናዳ አለ። ወደ አፍሪካ የመጣው አባይ ወንዝ አካባቢ ታይ ከዛ አሁን አፍሪካም በሙሉ ይዞታል። በተለይ ውሃ ቀመስ የሆኑ ነገሮች ምንድን ነው ያፋፋው ታዲያ የአፈርናው ጥበቃ ጉድለት ደለሉ ምኑ ሲያመጣበት ሰው አሳ ማስገር አይችልም። መጓጓዝ አይችልም። ውሃውን መጠጣት አይችልም። ውሃው ቢጠጣ አደጋ ይኖረዋል። አደጋለሁ በሽታ ያመጣል። ውሃ ወለድ በሽታዎችን ያመጣል። እንግዲህ የሀገራችን ሰው እንቦጭ የሚለው ውሃ ስለሚያዝል ልቅ፣ ላላ፣ ለም ባነጋገራችን ይበጫለ ሲል የዛ አይነትን ነው። እንግዲህ ትርጉም አለው አማርኛው አነጋገሩ። ውሃ የያዘ ነገር ሲወድቅ እንደው እምቦጫላ ይባላል። አቶ ሰማነው፣ ጣናን ከእምቦጭ ለመታደግ የተቋቋመ ግብረ ኃይል ምንድን ነው አሁን ያቀዳችሁት? አንደኛው ገንዘብ የማሰባሰብ ነው። ሁለተኛው ደግሞ ለሰው ግንዛቤ መስጠትና እርዳታውን እንዲለግስ የማድረግ ነው። እና በየከተሞች እየተዟዟር ህዝባዊ ስብሰባዎች እናደርጋለን። ወይም በዚህ በእንግሊዘኛው አጠራር ታውን ሆል ሚቲንግስ ነው የምናደርገው። መጀመሪያውን ታውን ሆል ሚቲንግ በኖቬምበር ቶሮንቶ ላይ አድርገናል። ወደ መቶ ሀምሳ ሰው ነበር የተገኘው። ጥሩ ገንዘብ አሰባስበናል። በዛን ሞንትሪያልም እንደዚሁ አካሂደናል። አሁን ጃንዋሪ ሰርቲን ኦቶዋ ላይ አውጥር አስራ ሶስት ሁለት ሺህ አስራ ስምንት በፈረንጆች አቆጣጠር ማለት ነው እናደርጋለን። እንቷችሁ ገንዘብ ቢገኝ መሳሪያውን ለመግዛት ብትችሉ እንዴት ነው የምትልኩት? በማ በኩል ነው የምትልኩት? ወዴትስ ነው የምትልኩት? በሰፊው ተወያይተንበታል። በጣና አካባቢ እና በባህር ዳር አካባቢ፣ በጎንደር አካባቢ የሚንቀሳቀሱ ግብረሰናይ ድርጅቶችን አለም አቀፍ የሆኑ ማህበረሰብና ድርጅቶችን አፈላልገን እነ ኦክስ ፋም እነ ወርልድ ዋይድ ፈንድ ፎር ዘ ፕሬዘርቬሽን ኦፍ ዋይልድ ላይፍ የመሳሰሉትን አነጋገን። እነሱ በዚህ በኩል እኛ እንሳተፍም አሉ። ዚም ኬር ካናዳ የሚባለውን ድርጅት ጠየቅናቸው። ኬር ካናዳ ፈቃደኝነቱን ሰጠን። አሁን ኬር ካናዳ ደውለው ስምምነት ውል እንድናደርግ ፈቅደውልናል። ምን ማለት ነው? ቀጥታ ገንዘቡ ኬር ካናዳ እንሰጣቸው እና ኬር ካናዳ መሽኑን ገዝተው ቀጥታ ወደ ባህር ዳር ወስደው ራሳቸው ኢምፕሊመንት ያደርጋሉ። እናንተ ግን ከዛ ያላችሁት የክልል ባለስልጣን ወይም የመንግስት አካል የለም። የመንግስት ባለስልጣን አላናገርም። ግብረሰናይ ድርጅቱን ነው ኬር ካናዳን ፕሮግራም ዳይሬክተሮቹን ያነጋገርናቸው በዚህ ላይ ነው የተማማ ነው። መሳሪያው ሲሄድ ከእናንተ አብሮ የሚሄድ ሰው ይኖራል ወይስ? ከእኛ ውስጥ እንግዲህ አንድ ወይ ሁለት ሰው ሄዶ እዛ መድረሱን ያረጋግጣል በተግባር ላይ እና በስራ ላይ መዋሉንም ያረጋግጣል ማለት ነው። በነገር ላይ አንድ ነገር እዚሽ ጋር መናገር የምፈልገው ምንድን ነው፣ እኛ ዝም ብለን ግብረ ሰናይ ድርጅቱን ብቻ አይደለም ያነጋገርነው የአማራ ክልል የእንቦጭ አስተባባሪ ግብረ ኃይል ሰብሳቢው ዶክተር በላይ ነጋራም ግንኙነት ፈጥረን በዚሁ ላይ ስምምነት አለ እና ለኤንጂኦም አስፈላጊውን ትብብር ሊሰጡ እንደሚችሉ በጽሁፍም በቃልም ገልጸውልናል። ዶክተር አውግቸው እንግዲህ የቅዳሜ ሳምንት በሚደረገው ህዝባዊ ስብስብ በተለይ ግንዛቤ የማስጨበጡ ነገር ከእንደ እርስዎ አይነቱ ባለሙያ ይጠበቃል እና የዛን ቀን እርስዎ ምን ለማድረግ አስበዋል? ቀዳሚ የሆኑ ሀሳቦች አሉ፣ መረጃዎች አሉ። እንነጋገራለን። እንቦጭ ምን እንደሆነ እነኚህ ደግሞ ወራሪ ፍጥረታት ምንድናቸው? ባዕዶች ምንድን ናቸው? ለምሳሌ ወሎ አይደርቄ ይላል። ሌላ አለ ደግሞ ጃትሮፋ የሚባል ሌላ ወራሪ እጽዋት አለ። እና እና አይደርጌ ይለዋል በነገሩ ላይ ኬ አስጊ የሚባል እንዲህ አይነት ባዕድ ፍጥረት ወይም ፍጡር ከእምቦጭ ሌላ ሌላም ማለት ኢትዮጵያ ውስጥ አዎ፣ ለዚህ እኮ ነው ቅድም ያልኩ ወራሪ ባዕድ ፍጥረታት ያልኩ ጥቅል ስም ነው። ብዙ ናቸው፣ ለማንኛውም ብዙ ናቸው። የብዙ ቁጥር ነው። እሺ ብዙ ናቸው። እና አሁን አፍሪካ ውስጥ ብቻ በምሳሌነት ብነግርህ ከሀያ በላይ ማምጣት ይችላሉ። አሁን ቪክቶሪያ ሀይቅ ላይ ይሄ እምቦጭ የሰራው ጥፋት መዓት ነው። ስንት ሚሊዮን ብቻ ሳይሆን ቢሊዮን ዶላር ነው የወጣው እና እኛ ሀገር ደግሞ ከእርዳታ ጋር የገባ አቀንጭራ ይለዋል። አሁን አይደርቄ ጃትሮፋ የሚባለው አሁን ለነዳጅ ለምን እናውለው የሚባል ነገር አለ። ያ ራሱ ወራሪ ነው። የማሽላ መሬትን የሚወስድን ሁሉና አፈርን የሚያመክን ነው። ብዙ ነገሮች አሉ። ስለዚህ እነሱን እነጋገራለን። ተሳታፊው ይነጋገርበታል። ከእምነት አንጻር፣ ከባህል አንጻር፣ ከምግብ ዋስትና አንጻር፣ ከጤንነት አንጻር አንጻር፣ ከውሃ ዋስትና አንጻር ሁሉም ይነጋገርበታል። ከምግብ አንጻር ሲሉኝ ምን ማለት ነው? የምግብ ዋስትና አለ። አሁን ሁሉ ነገር የሚገቡት ምንድን ነው? ምርትን ለማሳደግ ድህነትን ለማ ብዙ ነገሮች አሉ። በዛ ሰበብ እየገቡ አላማቸውን ይቀንሳሉ። ጉልበት ምርቶች ይኖራሉ ግን አልሚ ምግቦች፣ ጤንነትን የሚጠብቁ ሌሎች ነገሩ ደግሞ ይጠፋሉ። የምግብ ዋስትና ሲባል ትርጉሙ ብዙ ነው። ብዙ አቀፍ ነው። ህምቦች በሐይቅ ብቻ እንዳልተወሰነ በጣም በጣም አስቸጋሪ ወራሪ ባዕድ አረም እንደሆነ በውሃ ብቻ ላይ ሳይሆን በደረቅ መሬትም ላይ እንደሚሆን ትልቁ ነገር ችግሩን መነጋገርና ሁሉንም በየአቅጣጫው በሚያውቀው በገንዘቡም ሆነ በእውቀቷ መረባረብ ነው የሚያስፈልገው። አቶ ሰማናው ቀደም ሲል አንድ ነገር ሊናገሩ ሲሉ ጥያቄአይንገዚ ላይ አንድ ነገር ይናገሩ። በእርሱ ወራሪ አረም ስለተባለው ጉዳይ ነው እና ብዙ የተለያዩ ወራሪ አረሞች አሉ እና የጥፋት አድማሳቸው ደግሞ የተለያየ ነው። እምቦጭ ግን ከሁሉም የተባሰ የጥፋት አድማሱ ሰፊ የሆነ ነው ምክንያቱም የመራቢያ ዘዴው ራሱ በሁለት ዘዴ ነው የሚራባው ከሌሎቹ ለየት ባለ ሁኔታ አንደኛ በዘር ይራባል ይሄ ምንድን ነው ጾታዊ በጾታዊ መልክ የሚራባ ማለት ነው ወይም ሴክሹአል ሪፕሮዳክሽን የሚለው ነው ሁለተኛው ደግሞ አሴክሹአል ወይም ኢ ጾታዊ የሆነ በግንዱ በቅርንጫፉ እና በሁለት ዘዴ ነው የሚራባው እና ሲራባ በጣም ፈጣን ስለሆነ ከፍተኛ ነው አስቸጋሪ ነው ሁለተኛ በጣም በከፍተኛ ሁኔታ ውሃ የሚመጥ እና ውሃ የሚያተን እጽዋት ነው። ከሌሎቹ በጣም አደገኛ ሆኖ የሚገኝ ወራሪ አረም ስለሆነ እንዲህ በቀላሉ ልናየው የሚገባ አይደለም። መልካም ሁለታችሁንም፣ አቶ ሰማኖ ታምራት፣ ዶክተር አውግቸው ተሾመ በጣም አመሰግናለሁ። መልካም ጅምር ነው፣ በርቱ። ምናልባት ከቅዳሜው ስብሰባችሁ በኋላ ምን ውጤት ተገኘ፣ ተሳካላችሁ ሆይ የመሳሰለውን ነገር አንስተን እንወያያለን። እግዚአብሔር ይስጥልኝ። በጣም አመሰግናችኋለሁ። በጣም